ወደ መቶ ሚሊዮን ለሚጠጋ ህዝብ በድምሩ አንድ ቀበሌ የማይሞሉ የኢንዱስትሪ ፓርኮችን አጉልቶ ማውራት፣ የባቡርና የኤሌክትሪክ ግንባታን ቀን ተሌሊት ማወደስ ተጋኗል ይላሉ የምጣኔ ሀብቱ ምሁር ዶክተር ሩንዳሳ ሼቴ። ፕሮጀክቶቹ እንደ መልካም ጅማሬ እንጂ እንደ መጨረሻ ግብ ሊታዩ አይገባም። ኢትዮጵያ እኮ ወደ 80 ከመቶ የሚጠጋ ህዝቧ የኤሌክትሪክ ብርሃን ሳይኖሮ መንግስት ለሱዳን፣ ለጅቡቲ እና ለኬንያ ስለሚሸጠው ኤሌክትሪክ ይነግረናል ብለዋል። ወደ ዓለም ባንክ ጠቅላላ ዘገባም ስንመጣ ዶክተር ሩንዳታ ዘገባውን አንብበውት ነበር እንዲህ ይገልጻሉ ዝናብ ሁለት ሺ አስራ ስድስት ይመጣል። ዝናብ ከመጣ ትከብራለች ነው የሚለው። ይሄ እንግዲህ ተስፋ እንጂ ማንም ሰው ዝናብ ይመጣል ወይንም አይመጣም፣ ኢኮኖሚን ፕሪዲክት ማድረግ ወይንም ኢኮኖሚን ፎርካስት ማድረግ ስህተት ነው። እኔ እንደዛ ነገር ሰምቼ አላውቅም፣ ምንም አይነት ፕሮፌሽን ውስጥ። ሌላው የአዲስ አበባ የባቡር ሀዲድ ከገባ የሎጂስቲክ ክምችል ወደ ውስጥ ሀገር የሚገባና ወደ ውጭ ሀገር የሚወጡ እቃዎች ውስን ሆኖ ነበር እና ያቀለዋል ነው የሚለው መጀመሪያ ነገር የተመረተ ምርት ሲኖር ነው ወደ ውጭ ሀገር ማውጣት ችግር የሚኖርብህ ወደ ውስጥ ሀገርም የሚገባ እቃ ያን ያህል በጣም ብዙ ሆነው ያህል አስቸጋሪ ሁኔታ የፈጠረበት ጊዜ የለም ቀደም ብሎም በሀይለስላሴ ጊዜም ሆነ በደርግ ጊዜ ግን የባቡር ሀዲድ ይሰራ ነበር በጅቡቲ በኩል ያው የታወቀ ነው እቃዎች ይወጡና ይገቡ ነበር ሌላው አብዛኛው ኮንትሮባንድ ነበር በዚህ በመልካ ጀብዱ እና በመሳሰሉት ሰው በግመል ጀርባ ነው የሚያስገባው የነበረው እነዚህ ሁለቱ ዋጋ አዲስ ናቸው። የኤሌክትሪክ ኃይል ፍጆታዎች ግንባታንም አስመልክቶ ሲናገሩ አንደኛ ይህ ፓወር ላይን ወይም ግድብ የተሰራው በትል ትልቅ ትልቅ ብድር ገንዘብ ነው እና ኢቭን ተሰርቶ ቢያልቅ ያንን ብድር ለመመለስ ቢያንስ ቢያንስ ሰላሳ እና አርባ አመት ወይም አምሳ አመት ያህል እዳ መክፈል ያስፈልጋል። እነዚህ ትራንስፎርመርስ፣ ሲሚንቶ፣ መሽነሪ ይህን ለመገንባት የወጣ ወጪ ሌበርን ጨምሮ ማለት ነው ከውጭ የተበደሩ ገንዘብ ነው። ያ ገንዘብ በየአመቱ ተከፍሎ እስከ ሰላሳ አርባ አመት እንኳን ቢከፈል የሚያልቅ አይደለም። ስለዚህ ራሱን ችሎ ለሀገሪቷ ጥቅም ያስገኛል የሚያሰኝ የሚያጓጓ አላ አይደል የሚፎከርበት ተግባር አይደለም፣ እና እንደ አሴት ከአምሳ ዓመት ከስልሳ ዓመት በኋላ የሚቆጠር ሊሆን ይችላል። እሱም ቢሆን እንደ ትራንስፎርመርስ ለዘላለም ቋሚ አይደሉም፣ ያረጃሉ፣ ይበሰብሳሉ እና እነሱ እንኳን በሰላሳ ዓመት ይቀየራሉና ሌላ ወጪ አለ። ሌላው በዘገባው የተካተተው የኢትዮጵያ መንግስት የዋጋ ግሽበትን ስለመቆጣጠሩ ነው። በዚህ ስላይስ አሴት ይኖሮታል አልኳቸው። ሰው ዳቦ መግዛት አቅቶት ተማሪዎችና የግል ፋብሪካ ውስጥ የሚሰሩ ሰዎች ሁለት ሶስት ሰዓት ቆሞ መስራት አይችሉም፣ ረሀብተኞች ስለሆኑ። እኔ አንዳንድ ኢንዱስትሪ ባለቤቶችን አናግሬያለሁ። ቢቸግረው ሰውየውም ምን አደረግኩ አለ። አንድ ፋብሪካ ያለው ነው ኢትዮጵያ ውስጥ የሰውየውም ኢትዮጵያዊ ነው። ሰው በጣም ስለሚራብና በደንብ መስራት ስለማይችሉ ብዙ ጉልበት ስለሌላቸው ዳቦ ማከፋፈል ጀመርኳል። ያን ዳቦ ግን ሰዎቹ እንደመብላት ወይ ግማሹን በልተው ግማሹን ይዘው ለቤተሰቦቻቸው ይሄዳሉ። ለምንድን ነው የሆነው? የአንድ ጤፍ ዋጋ፣ የአንድ ዶሮ ዋጋ፣ የኪሎ ቂቤ ዋጋ፣ የዘይት ዋጋ በጣም እየናረ እየናረ እየናረ በሄደበት ሀገር ይህ አሁን አዋቂ የተባለው ሰው ደግሞ ምን ይላል? የኢትዮጵያ መንግስት የዋጋ ግሽበትን ተቆጣጥሮታል ብሎ ጥፏል። በጣም አሳፋሪና አሳዛኝ ነገር ነው። እንደዛ ብሎ መናገር ኢትዮጵያ በተጨባጭ ያላት እድገት፣ የመንገድ መሰረተ ልማት መስፋፋት እና የመለሰኛ ፋብሪካዎች እድገት ተጠቃሽ እውነታዎች መሆናቸውንም የምጣኔ ሀብት ባለሙያው ሳይገልጹ አላለፉም። ለዶች በለ ራዲዮ ዘገባ መክብብ ሸዋ ነኝ፣ ከዋሽንግተን ዲሲ።